የቂሊንጦ ማረሚያ ቤትን በማቃጠል 121 ተጨማሪ እስረኞች ተከሰዋል። እነ ያሬድ ሁሴን በሚል ዶሴ መደበኛ የወንጀል ክስ የተመሠረተባቸው ተከሳሾቹ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሦስተኛ ወንጀል ችሎት ክሳቸው እየተነበበላቸው ይገኛል። በዛሬው ዕለትም ክስ የመስማት ሂደት ተከናውኗል ተብሏል። በክስ መሰማቱ ሂደት ተከሳሾቹ ባሰሙት አቤቱታ በችሎቱ መረባበሽ ነበር ተብሏል። ጽዮን ግርማ ከተከሳሾቹ ውስጥ የሁለቱን ጠበቃና አንድ የቤተሰብ አባል አነጋግራ ተከታዩን ዘግባለች። ከተከሳሾች ውስጥ የሁለቱ ጠበቃ የሆኑት አቶ ሰይድ አብደላ በደንበኞቻቸውና በሌሎች ተከሳሾች ላይ የቀረበውን ክስ ለአሜሪካ ድምፅ ያብራራሉ። ከዚህ ቀደም ቂሊንጦ እስር ቤትን በማቃጠል ተጠርጥረው ከታሰሩ 38 እስረኞች በተጨማሪ 121 እስረኞች ተከሰው ዛሬ ፍርድ ቤት ቀርበው ነበር ተከሳሾቹ የቀረበባቸው ክስ ቂሊንጦ ማረሚያ ቤት በተነሳው ቃጠሎ 23 ሰዎች ላይ ግድያ ፈጽመዋል የሚል ነው። የክሱን ዝርዝር በተመለከተ አቶ ሰይድን ማምሻውን አነጋግሬያቸው ነበር። በዚህ አስራ አንድ ክሶችን የያዘ ክስ የተከሰሱት በሽብር ህግ ሳይሆን በመደበኛው የወንጀል ህግ ነው የተከሰሱት። አንደኛ ከአንደኛ እስከ ስምንተኛ ያሉ ክሶች የወንጀል ህጉን አንቀጽ አምስት መቶ ሰላሳ ዘጠኝ ሙስ አንቀጽ አንድ ሀ በከባድ ሁኔታ ሰው መግደል ወንጀል ፈጽመዋል የተባሉ ወደ አስራ ስምንት ሰዎችን የሚመለከት ክስ ነው። ቂሊንጦ ማረሚያ ቤት ውስጥ ያው ሀያ ሶስት ሰዎች ናቸው የሞቱትን ሰዎች ያው ያገዳደሉን ሁኔታ አንዳንዱን እሳት ውስጥ ለመጨመር አንዳንዱን በፌሮ መቀጥቀጥ የሚለው ያገዳደሉ ሁኔታዎችን ያብራራል። እነዚህን የተከሰ አጠቃላይ ወደ አስራ ስምንት ሰዎች በግድያ ወንጀል የተከሰሱት ተጨማሪም ክስ እንዳለ ሆኖ ማለት ነው። ዘጠነኛና አስረኛ የወንጀል ህጉን አንቀጽ አራት መቶ ስልሳ አራት ሁለት ስላ የተቀመጠውን በመተላለፍ የእስረኞች አመፅ ማድረግ ነው የሚለው በሁለት ግሩፕ ከፍሎ የተሳትፎ ሁኔታቸውን ዘርዝሮ በሶስተኛ ደረጃ የቀረበው አንቀጽ ስድስት መቶ ዘጠና ነው፣ አንቀጽ ሶስት ንብረት ማውደም የሚል ነው። ሁሉም ተከሳሾች በወደመው ንብረት ላይ በተከስ በታሳሪው ንብረትም ሆነ በመንግስት ንብረት ላይ ወደ አስራ አምስት ሚሊዮን ብር የሚገመት ንብረት አውድመዋል በሚል ነው። በሶስት የተለያዩ አንቀጾችና የተለያዩ አስራ አንድ ክሶች አቶ ሰይድ ጨምረው እንደ ተናገሩት ተከሳሾቹ በርካታ ስለሆኑ የክስ መነበብ ሂደቱ ረጅም ጊዜ መውሰዱን ነው። በዛሬ ሁለት በችሎት ከተገኙት ቤተሰቦች መካከል አንዷ ማንነቷን እንዳንገልጽ ጠይቃ ያየሁት ነው ያለችውን ነግራናለች። ድምጿን እንድንቀይረውም በጠየቀችን መሰረት ቀይረነዋል። ችሎት ያው መቶ ሀያ አንድ ተከሳሾች ተብለው በሶስት መኪና ገቡ። በር ጀምሮ ግርግር ነበር። ውስጥ እንደገቡ ዳኞች ሊገቡ ነው ተብሎ ተነስተባሉ ተከሳሾች። ከዚያም ዳኞች ልክ ሲገቡ ያው ከሳሾች ቆሙ። ከዛም ዳኛው ሲቀመጥ ተቀመጡ ሲባሉ እነሱ ግን እዛው እንደቆሙ አንቀመጥም ብለው አስራ አምስት ደቂቃ የሕሊና ጸሎት ብለው ከመካከላቸው አንደኛው ይህን ድምጽ አሰማ። ሁሉም አንገታቸውን አቀርቅረው ጸሎት ጀመሩ። ከዚያም ዳኛው ስነ ስርዓት፣ ይሄ ጸሎት ቦታ አይደለም ስነ ስርዓት ቁጭ በሉ ምናምን ቤት ማናቸውም ሊሰሙት አልቻሉ። ከዚያም ያው የሕሊና ጸሎታቸው እንደጨረሱ ጸሎቱ አብቅቷል አለ አንደኛው። ቁጭ አሉ ማለት ነው ከዚያም ዳኞች በጣም ተበሳሽተው ይሄንን እያዘዛችሁ ያላችሁት ተነሷል እና አንድ አራት ልጆችን ከመካከላቸው አስነሱም። አንድ አራት ልጆችን ከመካከላቸው ሲያስነሱ ሁሉም ቆሙ በአንድ ላይ መቶ ሀያ አንዱ ማለት ነው። ከዚያም ቁጭ በል እኮ ነው የምላችሁ ብሎ በጣም ዳኞቹ ጮኸው ተናገሩ። እነሱ ግን እስካሁንም አንድ ላይ ነው ያለን፣ የተከሰስ ነው አንድ ላይ ነው። ምንም ብቻችን ያደረጉት ነገር የለም። እኛ መቅጣት ስትፈልጉ እስካሁንም እየቀጣችን ያላች አንድ ላይ ነው። አሁንም ቅጡን እዚ አንድ ላይ ብለው በአንድ ላይ ድምጽ አሰሙ ማለት ነው። በዚህ ሁኔታ ችሎቱ መቀጠል እንዳልቻልና መረባበሽ እንደተከሰተ ገልጻ ችሎቱን ያሰየሙት ዳኞች የፍርድ ሂደቱን በስነ ስርአት ለመምራት አንድ በአንድ ስም እየተጠራ በጠበቃ መወከል የሚችሉና የማይችሉትን መጠየቅ ጀመሩ ትላለች። ተከሳሾችን ወክሎ የመጡት የተወሰኑ ጠበቆች ነበሩ። እነዚያ ጠበቆች የራሳቸውን ተከሳሾች ደንበኞቻቸውን ሊያስመዘግቡ ሲሉ እኛን አይወክለንም በሚል ተከሳሾች ቅሬታ አሰሙ ማለት ነው። ከዚያም ያው እነሱ ቅሬታ ሲያሰሙ እሺ፣ ማን ነው ጠበቃ አታቆሙ ወይስ ምንድን ነው ሀሳባቸው የሚል ጥያቄ ዳኞች ሲጠይቁ፣ እኛ ጠበቆቻችን እግዚአብሔር ነው ጠበቃችን፣ ገብርኤል ነው እያሉ አንድ በአንድ እየተነሱ መናገር ጀመሩ። ከዚያም ዳኞች በመገረም ገብርኤል ማለት እዚህ ውስጥ አለ ሲሉ፣ አይ ገብርኤል ማለት ጌታ ነው፣ ጠበቃችን ጌታ ነው እያሉ ማሰማት ጀመሩ ማለት ነው። በዚህ ሁኔታ ችሎቱ ምንም በስርዓት መሄድ አልቻለም። ተከሳሾችም በጣም ብሶታቸውን ተናገሩ። እኛ ከዚህ ቀደም እዚህ ችሎት ላይ አንድ ይቀርበናል፣ በግፍ ነው ታስረን እዚህ የመጣ ነው የግፍ ግፍ እስረኞች ነን። እንዲሁም ደግሞ በጣም ብዙ በደል ደርሶብናል። ሻወር ቤት በነበርንበት እንግዲህ ኢትዮጵያ ከማንመስል ድረስ እንደው በቃ አሁን እዚህ ባለንበት ሁኔታ ላይ ገራሾቻችንም ጭምር ነው እዚህ አጅበውን የመጡትኝ አሁንም እዚህም ከዚህ ፍትሕ እንጠብቃለን ብለን የሚመጣ እዚህም ግን እየተረገጥን ያለን የሚል ድምፅ አሰሙ። በሬ የነበረ ሁኔታ በጣም ያሳዝን ነበረ። እጅግ ልብ የሚነካ ነበረ። ተራ በተራ ለመናገር እጅ ቢያነሱ ፍቃደኛ አይደለሁም፣ ለማንም ተራ አልሰጥም፣ ፍቃደኛ አደለሁም ቢልም እነሱ ግን እየተነሱ በቃ ብሶታቸውን በጣም ሲናገሩ ነበር። በዚህ ሁኔታ ዳኞችም እነሱን መስማት አልፈለጉም። ተከሳሾችም ብሶታቸውን እየተነሱ ሲናገሩ መካከል ላይ በጣም ተበጠበቀ። በቃ በአንድ ድምፅ እየተነሱ መናገር ሲጀምሩ ችሎት ጥጥ ሲል የሆነ ምልክት ነገር ይመስለኛል ሰጠ ወደ ውጭ ተራንትን አስከባሪዎች እንዲገቡ ማለት ነው። ከዚያም በዚያ መካከል በሚያስደነግጥ ሁኔታ በላንድ ክሮዘር የነበሩ ፌዴራሎች ዱላ፣ ረዣዥም ዱላ የያዙ ፌዴራሎች እየሮጡ እየሮጡ ወደ ችሎቱ ገቡ። ይሄንን ሲያዩ ደግሞ የባስተረበሹ አንደኛው ተነሳና ይኸው እዛ ሲገርፍ ሲያሰቃየን የነበረ እዚህም ሊገርፈን መጥቷል። ናግደለን እዚያ እንገረፍን በጥይት ይግዳለን እያሉ በጣም መጮህ ጀመሩ። በመጨረሻም ዳኞቹ ችሎቱን በዚህ ሁኔታ መምራት አስቸጋሪ ስለሚሆን ተከሳሾቹ ተረጋግተው ወደ ችሎት እንዲመጡ መክረው መዝገቡን ለመጋቢት አራት ሁለት ሺ ዘጠኝ ቀጥረውታል። ብላናለች